አቶ ደምለው አልማው፣ የኢትዮጵያ ዲያስፖራ ተግባር ምክር ቤት መስራችና አስተባባሪ፣ አቶ አለማየሁ አበበ፣ የኢትዮጵያ ዲያስፖራ ተግባር ምክር ቤት መስራችና የሕዝብ ግንኙነት ኃላፊ። በቅድሚያ አቶ ደምለው፣ ይህን የኢትዮጵያ ዲያስፖራ ተግባር ምክር ቤት መቼ፣ እንዴትና ለምን ተቋቋመ? የኢትዮጵያ ዲያስፖራ የተግባር ምክር ቤት የተቋቋመው በዚህ አሁን ባለንበት ዓመት በሁለት ሺህ ሀያ ዓመተ ምሕረት ውስጥ ነው። የተቋቋመበት ብዙ ዓላማዎች አሉት እንደው ከብዙ በጥቂቱ በመላው ዓለም ተሰራጭተው የሚገኘው የኢትዮጵያ ዲያስፖራ በተናጠል ነው እንቅስቃሴ እያደረገ ያለው። ኮሚኒቲዎች በየኮሚኒቲዎቻቸው የየራሳቸውን ኮሚኒቲ በመወከል ነው የሚንቀሳቀሱት። የሙያና የሲቪክ ድርጅቶችም የተቋቋሙለትን ዓላማ በመከተል ነው እየተንቀሳቀሱ ያሉት። ግን በዓለም አቀፍ ደረጃ እነዚህን ኃይሎች የሚያስተባብር የሚያቀናጅ ኃይል የለም ይህንም ክፍተት ለመሙላት ነው የኢትዮጵያ ዲያስፖራ የተግባር ምክር ቤት የተመሰረተው። አቶ አለማየሁስ ድርጅቱ ከተቋቋመ እስካሁን ድረስ ምን አይነት ተግባራትን አከናውኗል? እስካሁን ድረስ እነዚህን የተለያዩ ድርጅቶች በአለም ላይ ወደ መቶ አርባ ሰባት የሚሆኑ ድርጅቶች አሉ። በማህበራት በእድር ማህበራት፣ በቸርቾች እንዲሁም በሙያ ማህበራት፣ እነሱን እያሳተፍን በማዘጋጀት ላይ ያለ ነው እስካሁን ድረስ እንግዲህ ወደ ህንፃ የሚሆኑ የተለያዩ ድርጅቶች ተቀናጅተዋል። ያው እንግዲህ አሁን ስራችን ይቀጥላል እና ይሄው ነው ያለው ለጊዜው። ምክር ቤቱ በምስረታ እንቅስቃሴ እስካሁን ድረስ እያደረጋቸው ካሉት ጎን ለጎን ተግባራት የአጭር ጊዜና የረጅም ጊዜ ትልሞቻችሁ ምንድን ናቸው? አቶ ደመለው የአጭር ጊዜ እቅዶቻችን በየወቅቱ በአሁኑ ሰዓት በሀገራችን ኢትዮጵያ የሚከሰቱ አሳዛኝ ክስተቶች አሉ፣ አስደሳች ክስተቶችም አሉ። አንደኛ አሳዛኝ ክስተት ወያኔ ኢህአዴግ ከአዲስ አበባ ከለቀቀና ወደ መቀሌ ካፈገፈገ ጊዜ ጀምሮ እንደገና ራሱን አረጋግቶ መልሶ እያጠቃ ነው ኢትዮጵያን በተለያዩ ብሔረሰቦች ስም የተለያዩ ቅጥረኛ ኃይሎችን በማሰልጠን እና በማስታጠቅ ስፖንሰር በማድረግ በኢትዮጵያ ውስጥ ግድያዎችን፣ ማፈናቀሎችን እየፈጸመ ነው። በዚህ ውጤት ደግሞ የፖለቲካ ተጠቃሚ ለመሆን በኢትዮጵያ ውስጥ ሰላም የለም፣ የዜጎች የመኖር ዋስትናቸው አልተረጋገጠም፣ ደህንነት የላቸውም ብሎ ስርዓቱን ለደካማ ለማሰኘት ኢትዮጵያ መንግስት የላትም ለማስባል ፕሮፓጋንዳ ይጠቀማል። ስለዚህ ይህንን በሚያደርግበት ሰዓት አብዘኞቹ የዚህ የህወሀት ሀይሎች ውጪ ናቸው ያሉት፣ ከኛ ከዲያስፖራ ጋር ተቀላቅለው ነው ያሉት። ሚዲያ አቋቁሞ ነው ፕሮፓጋንዳ የሚሰሩት። ሰፊውን የውጭውን የኢትዮጵያ ማህበረሰብ ለዚሁ አላማ እንድተባበር በመዋጮ ጭምር አሰልፈዋል። አሁንም በማሰለፍ ላይ ናቸው። ስለዚህ ይሄ አጠቃላይ አገራችን ላይ በጣም መጥፎ አደጋ እያመጣ ነው። ከቡራዩ ጀምሮ እስከ መተከል ድረስ ዜጎች እያለቁ ናቸው እና ይህንን ችግር አገር ቤት ያለውን ችግር በውጭ ሀገር ኢንፍሉዌንስ እየተደረገ ስለሆነ በውጭ ሀገር ሆነን ኢትዮጵያ ትፍረስ ያሉትን ሀይሎች ኢትዮጵያ እንደማትፈርስ ማሳየት አለብን። ኢትዮጵያ ውስጥ አምባገነን አለ ይላሉ። አምባገነን ስርዓት እንደሌለ ማሳየት አለብን። ሰዎች ይሞታሉ ይላሉ። የምሞተው ደግሞ በእነዚሁ ሀይሎች መሆኑን ማሳወቅ አለብን። ስለዚህ የዲያስፖራ ድምፅ በኢትዮጵያ በኩል ኢትዮጵያ ትቀጥል፣ ኢትዮጵያ ትኑር የምል ሀይል እምብዛም ስለሆነ የእነሱ ሀይሎች ነው የአሸባሪ ሀይሎች የአፍራ የሀገር አፍራሽ ሀይሎች ነው ጎልቶ እየተሰማ ያለው እና የኢትዮጵያውያን የሆን የኢትዮጵያን ህልውና የምንፈልግ ኢትዮጵያ እንድትቀጥል የምንፈልግ ሀይሎች እንዳለን ለማሳወቅ መስከረም ሰላሳ አይነቱን ሰልፍ አዘ ተዘጋጅተናል እንደገና በአጫጭር የሀገር አፍራሾች እንቅስቃሴ ላይ የመልስ ምት የሚሆን የተለያዩ መግለጫዎችን እየሰጠን መንግስት የዜጎችን መብት እንዲያስከብር የህግ የበላይነትን እንዲያስከብር ማሳሰቢያዎችንም እየጨመርን በተለያዩ ሚዲያዎችም እየታገዝን በማህበራዊ ሚዲያም እየተጠቀምን እያስተዋወቅን እንገኛለን። አሁን አጠቃላዩን ደግሞ ኢትዮጵያ ሀገር ነች፣ ከፓርቲ በላይ፣ ከሃይማኖት በላይ ከማንኛውም ጥቅማጥቅም እና ድርጅት በላይ ነች። አገር ሀገር ሁሉ ነገር ሊኖር የሚችለው አገር ስኖር ነው። ስለዚህ የፖለቲካ ተቃውሞም ሆነ የፖለቲካ ገዢም ሆነ መኖር ያለ የሚኖሩት ሃይማኖትም ሆነ የሚሆነው ሁሉም ነገር አገር ስኖር ነው። ስለዚህ የአገር መኖር መሰረታዊ ጉዳይ ነው። ለዚህ ነው መጀመሪያ አገር ትኑር ያልነው። ምክንያቱም ሁኔታዎች እየሄዱ ያሉት ሁኔታዎች እጅግ በጣም አስፈሪ ናቸው። ምሳሌ ለመውሰድ ካስፈለገ የወላይታ ተወላጅ መቀሌ የተቀምጦ አቶ ሰው እኛ የወላይታን ሕዝብ ከመከለል በላይ ነው የምንፈልገው ነው ያለው። እንግዲህ አንድ ሰው ክልል መሆን መብት ነው፣ ራሴን በራስ ማስተዳደር ነው ጥያቄ ነው መጠየቅ መብት ነው። ግን ከክልል በላይ ምን አለ ከተባለ መገንጠል ነው ያለው። ስለዚህ በአሁኑ ሰዓት እያንዳንዱ ጽንፈኞች በወያኔ የምደጎሙ የምመሩ ድርጅቶችም ሆነ ግለሰቦች አንቀጽ ሰላሳ ዘጠኝን እንደ ማስፈራሪያም ይጠቀማሉ እንደ መጨረሻ አማራጭም እያደረጉ ያነሳሉ። ስለዚህ ወላይታ ከክልል በላይ ነው የምንፈልገው ማለት ወያኔ የደገሰችውን ፍንጭ ነው የሚያሳየው። ስዳማ ተከለለ ከክልል በላይ ሊሄድ ነው ማለት ነው። አሁን በወያኔ መዋቅር መሰረት ኢትዮጵያ በክልል ነው መዋቅሩ። እነዚህ በሙሉ ከክልል በላይ መራመድ ከጀመሩ በተለይ ታላላቅ ክልሎች እንደ አማራ፣ እንደ ኦሮሞ አይነቶቹ ትንንሽ ክልሎች እንግዲህ ከመከለል በላይ ጥያቄ ከመጡ ትልቆቹም የማይቀጥሉበት ምክንያት አይኖርም፣ እና ይሄ ማለት አገርን ማፍረፍ ማለት ይሄ ነው። ለዚህ ነው የሀገር ማፍረስ እንቅስቃሴ እየተካሄደ ነው የምንለው። በእያንዳንዱ እንቅስቃሴያችን፣ በእያንዳንዱ የሚዲያ ኮሚኒኬሽናችን አገር አትፈርስም እያልን ነው አገር ኖር አለባት እያልን ነው። ከማንም የፖለቲካ እንቅስቃሴ ገለልተኛ በመሆን እንደ ኢትዮጵያዊ ማህበረሰብ ነው የምንነጋገረው። እንደ ፖለቲካ ፓርቲ አይደለም። የማንኛውም የፖለቲካ አትሌት አይደለንም። እኛ የኢትዮጵያ ሕዝብ ነን ውጭ ሀገር ከኢትዮጵያ ውጭ የምንኖር የኢትዮጵያ ህዝቦች ነን። ይህንን ነው ማለት የምፈልገው ካጭሩ። የምንሰራው አሁን አቶ ደምለው እንዳነሱት አንዱ የተቋቋምንበት ምክንያት የኢትዮጵያን ህልውና ለመታደግና ለዛም ደግሞ የኢትዮጵያዊነትን ብሔራዊ ስሜት ግንዛቤ ለማስጨበጥ ነው ብለዋል። እናንተ ምክር ቤት ሰልፍ ለመጥራት ማሰቡን ጠቁመዋል። የሰልፉስ ዋነኛ ዓላማ ምንድን ነው? አቶ ለማዩ የሰልፉ መስከረም ሰላሳን በሚመለከት ዝግጅት ላይ ያለ ነው አሁን በየስቴቱ በአሜሪካ ስድስት ስቴቶች፣ በአውሮፓ ስድስት ሀገሮች፣ በሳውዝ አፍሪካ፣ በካናዳ እንዲሁም በተለያዩ ቦታዎች ላይ ኢንክሉዲንግ በሳውት ኮሪያ ያሉ ኢትዮጵያን ወንድሞቻችን ሰልፉ ላይ እንዲሳተፉ እየገፋን ያለ ነው። እንግዲህ ይሄ ከተሳካ በኋላ ወደ ሁለተኛው ፕላናችን በቅርቡ እንሄዳለን ወደ አክሽን። ሁለተኛ ፕላን ሲባል ሁለተኛ እቅዳችሁ ምንድን ነው? ሁለተኛ እቅዳችን እንግዲህ ሸገር አዲስ አበባ ወደ ጠቅላይ ሚኒስትራችን በስራ ሳይተውናል። አሁን ደግሞ በሶስቱ ቦታዎች በባህር ዳር፣ በአዋሳና በአምቦ ገበታ ለሀገር በሚለው መርህ እሱን በዓለም ላይ ያሉ ኢትዮጵያን ወንድሞቻችን እናሰባስብን በሀገራችን አሻራ ለማድረግ ፕላን አለን። እሱን እንግዲህ የሚከትለው ነው። በሶስተኛ ደረጃ አሜሪካ በሀገራችን ላይ በአባይ ጉዳይ ላይ ያደረገችውን ማዕቀብ የመቶ ሰላሳ ሚሊዮን ብር እቀባ፣ እሱን በሚመለከትም እንደሚታወቀው ከሁለት ምግብ አምስት እስከ ሶስት ሚሊዮን ህዝቦች አሉ ይባላል፣ ከኢትዮጵያ ውጪ በዛ መሰረት አንድ ሚሊዮን ኢትዮጵያኖችን ካሰባሰብን እያንዳንዳቸው መቶ ሰላሳ ብር ማዋጣት ከቻሉ ያንን መቶ ሰላሳ ሚሊዮን ብር በአንድ ቀን እንደምንሰበስብ ወደ አስር ሚዲያዎች ከኛ ጋር እየሰሩ ናቸው። ከዛም በላይ ማድረግ እንደሚቻል ለአሜሪካንም፣ ለዓለምም፣ ለአውሮፓ ሀገሮች ኢትዮጵያ ያለ ማንም አገር እርዳታ የአባይን ግድብ እንደጀመረችው ያለ ማንም እርዳታ አሁንም መጨረስ እንደምችል ለማሳየትም ጭምር ነው ምክንያቱም ኢትዮጵያ ይህን ሁሉ ዘመን በነፃነት ያለ ቅኝ ግዛት የኖርን ስለሆነ አሁን ቢሆን ያለ ምንም እርዳታ ሁሉም ስራችን መጨረስ እንደምንችል ለማሳየት ኮርድን ተነስተናል። ቶ ደምለው አሁን እንደተነሳው በአቶ አለማየሁ የሀገር ገበታ ላይም ለመሳተፍ በዲያስፖራ ማህበረሰብ በዛ ተሳታፊ እንዲሆንም ጥረት እንደምታደርጉ ነው። በሀገር ገበታ ላይ በምን መልኩ ነው ዲያስፖራ ማህበረሰብ እንዲሳተፍ የምትሹት? በዛ ላይስ ምን አይነት አስተዋጽኦዎች ለማበርከት ነው እቅዳችሁ? ካሳሁን በጣም ነው ማመሰግነው። ይህንን ጥያቄ ከመናገሬ በፊት አንድ ነገር ማለት እፈልጋለሁ አለማየሁ በተናገረው ላይ ተጨማሪ አሁን ከኢትዮጵያ ዲያስፖራ የተግባር ምክር ቤት ምስረታ ጎን ለጎን አንደኛው ነው የተናገር ነው ሀገር አፍራሾች ግብረ መልስ እንዲያገኙ ነው ሰልፉ። በሌላው በኩል ደግሞ መንግስት እያደረገ ያለውን በጎ የልማት እንቅስቃሴዎችን ለማበረታታት በሚለው መሪ ነው የምንደግፈው ለዚህም መንግስት የወሰዳቸው ታላላቅ የሆኑ የኢትዮጵያ ገጽታ ግንባታ ነው የምንለው የቱሪዝም መስህብ የሚሆኑ ትልልቅ የአገር ግንባታ ሂደቶች አሉ። ከአባይ ግድብ ጀምሮ። አባይ ግድብ ገጽታ ግንባታ አይደለም፣ መሰረታዊ ልማት ነው። ግን እንደ እንጦጦ እንደ አንድነት ፓርክ እንደዚህ አይነቶቹ በጣም ትልልቅ የገጽታ ግንባታዎች ናቸው። እነዚህን በዲያስፖራ አቅም፣ ሁለንተናዊ አቅም ማለት ይሻላል በሁለ በትንተናዊ አቅም መደገፍ ነው አንደኛው። ስለዚህ የምንደግፈው በሀሳብም እንደግፋለን፣ በእውቀትም እንደግፋለን፣ በፋይናንስም እንደግፋለን። ስለዚህ እንደዚህ አይነት ልማት በኢትዮጵያ ውስጥ ሲካሄድ ምንጊዜ ማንም ያካሄድ ማን ዲያስፖራው ስለ ሀገሩ ስለ ኢትዮጵያ ብሎ ይደግፋል። ያንን የበኩላችን አስተዋጽኦ ለማድረግ ነው። ሀገር ቤት ውስጥ የሚደረገውን እንቅስቃሴ ለመደገፍ። ስለዚህ በምን መልኩ ነው የምንደግፈው? እንዳልኩት በብዙ መልኩ ነው የምንደግፈው። ምናልባት የተለያየ አዳድስ በኢትዮጵያ ውስጥ አዳድስ የፈንድሬዚንግ ሲስተሞች ይዘን ልናግዝ እንችላለን። አሁን ወደፊት የሚቀርብ አንድ አዲስ ፕሮጀክት አለ የተለመደ የፈንድሬዚንግ ሲስተም ቀይሮ ዜጎችን ሙሉ በሙሉ ሊያሳትፍ የሚችል ማሳተፍ ብቻ አይደለም ዜጎች ተሻምተው የሚሳተፉበት መድረክ ሊሆን የሚችል ፈጥረናል እርግጥ ያንን ፕሮጀክት ዲክሌር አላደረግንም ከመስከረም ሰላሳ በኋላ የሚቀጥለው ዝግጅታችን ዜጎች እንዴት አድርገው በሀገራቸው የልማት አስተዋጽኦ ላይ የሚነበብ አሻራ መተው ይችላሉ የምለውን መልስ ሊሆን የሚችል ፕሮጀክት አለ። ስለዚህ እንደዚህ አይነቶችን ፕሮጀክት ለመንግስት በማቅረብ እንግዲህ መንግስት አወንታዊ ሆኖ ካገኘው፣ ጠቃሚ ሆኖ ከታየው ፕሮጀክቱ ያልፍና ተግባራዊ ይሆናል ማለት ነው። ያም ሆነ ከዚህ ፕሮጀክት ውጭም የእኛ ፕሮጀክት ተቀባይነት አገኘም አላገኘም መንግስት በዘረጋው መዋቅር በኩል መርዳታችን አይቀርም፣ ይቀጥላል። ይሄን ነው የምለው። አቶ ደምለው አልማ የኢትዮጵያ ዲያስፖራ ተግባር ምክር ቤት መስራችና አስተባባሪ፣ አቶ አለማየሁ አበበ የኢትዮጵያ ዲያስፖራ ተግባር ምክር ቤት መስራችና የህዝብ ግንኙነት ኃላፊ፣ ስለ ቃለ ምልልሱ እናመሰግናለን። እኛም እናመሰግናለን። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቤስ ሞባይል አፕ ማድመጥ ይችላሉ ድረገጻችንን Want to hear more stories like this? Listen on Apple Podcasts, Google Podcasts, Spotify, or wherever you get your podcasts from.